ከነገ ወዲያ እሁድ መስከረም 21 ቀን በቢሾፍቱ ሆራ አርሰዲ የሚከበረው የኦሮሞ ማኅበረሰብ የባህልና የምስጋና እረቻ በዓል ያለምንም ጣልቃ ገብነት ሕዝባዊ በዓል ሆኖ እንዲከበርና የትኛውም የታጠቀ ኃይል ሕዝቡ መካከል እንዳይገባ መወሰኑን አባገዳዎች አስታውቀዋል። በመድረኩ ላይም ምርቃትና ንግግር የሚያደርጉት አባገዳዎች ብቻ ናቸው ተብሏል። ባለፈው ዓመት በተከበረው የእሬቻ በዓል ላይ የበርካቶች ሕይወት መጥፋቱ አይዘነጋም። ጽዮን ግርማ ዝርዝር አላት። በኢትዮጵያ የመስቀል በዓል ከተከበረ በኋላ ቀጥሎ በሚመጣው እሁድ ነው በቢሾፍቱ ከተማ በሆራ አርሰዲ ሐይቅ ላይ የሚከበረው የእሬቻ በዓል። እሬቻ የኦሮሞ ማህበረሰብ አባላት በየዓመቱ የሚያከብሩት የባህልና የእምነት የምስጋና በዓል ነው ዘንድሮ ከነገ በስቲያ እሁድ መስከረም 21 በዚሁ ቦታ የሚከበረው በዓል የአምናውን የመስከረም 22 ቀን 2009 ዓ ም የተከበረውን አይነት አስደንጋጭና አሳዛኝ አደጋ ይዞ እንዳይመጣ የታጠቁ የመንግስት ወታደሮች ህዝቡ መካከል አይግቡብን፣ የመንግስት ባለስልጣናትም በመድረኩ ወጥተው ንግግር አያድርጉብን በዓሉ ህዝባዊነቱን ጠብቆ እንደቀደመው ይከበር ስንል ጠይቀናል ብለውናል የኦሮሞ አባ ገዳዎች። የአባ ገዳ ህብረት ስራ አስፈጻሚ አባልና የመጫ ኦሮሞ አባገዳ ገዳ ታከለ ደንሳ ለአሜሪካ ድምጽ እንደተናገሩት ይህንኑ በተመለከተ ዛሬ ምሽት እስካነጋገር ናቸው ድረስ ስለ ሁኔታው ከኦሮሚያ ክልል ፖሊስና ከክልሉ ባለስልጣናት ጋር በዝርዝር ጉዳይ እየተነጋገሩ ነው። ኦሮሞ እንደ ባህሉ እሬጫውን እንደ ገዳ ህግ ፖሌ የሚባል አለ። ሆብ ፎሌ ተዘጋጅተዋል። አንድ አራት መቶ ፎሌዎች ፎሌ ማለት የኦሮሞ ሴራ ህግ ጠባቂ ናቸው። እነሱን አዘጋጅተናል። እንዲሁም የኦሮሚያ ፖሊስም በየዙራው ችን እንደሚጠብቁ አሁንም እየተወያየ ነው። ስለዚህ አካባቢውን በዙራ ጠብቆ የሚያውሉና የሚያሳድሩ የኦሮሚያ ፖሊስም አለ ሌላ የኢትዮጵያ ሰራዊትም ሊሆን ይችላል። ይሄ ሁሉ ውስጥ እንዳይገባ ህዝቡ ውስጥ እንዳይገባ ዙራውን ዞሮ እንዲጠብቅ ስብሰባው ላይ ውለን በዛሬ እለት ተወያየን። ውሳኔ ያደርገናል። ውስጥ እንዳይገባ ሲባል እና ዙሪያውን እንዲጠብቅ ሲባል ምን ማለት ነው? አልገባኝም። ባለፈው ውስጥ እንደሱ አይደለም የነበረው። እንዳይገባ ማለት እሬቻ አባገዳዮች ዙሪያ ዞሮ የሚሄዱ ከወሌዎች ናቸው። ቤቶቹ ወንዶችን ቦኩ ካለቻውን ዞሮ የሚሄደው አሉ በመሳሪያ አይደለም። ህጉ እያበላሻል። ስለዚህ ሌላ ባለጌ ይህንን አስመስሎ ችግር እንዳያመጣ እንድጠብቁ ማለት ነው ነገሩ። ስለዚህ በእናንተ በኩል ያቀረባችሁ ጥያቄ ባህላዊ ነገሩን ጠብቆ ይሂድ የሚል ነው ማለት ነው? አዎ፣ ባህላዊ ነገርን ጠብቆ እሬቻው እንዲከበር። እሬቻ ማለት ራሱም ሰላም ነው። ኦሮሞ ህዝብ እሬቻ ብሎ የሚመጣ የኔ ባህል ነው ብሎ የሚመጣ ሁሉ እሬቻውን አከብሮ ሄዶ ወንዝሙ ደርሶ ምርቃቱ ወዝዶ ቢፈልግ ይጫወት ባይፈልግ ወደ ቤቱ ይግባ፣ ሀገራችን ሰላም ትሁን። ሌላው አባገዳ በየነ ሰንበቱ አከባበሩን በተመለከተ ውሳኔ ላይ ተደርሷል ብለዋል። ውሳኔው ያው አባገዳዎች ብቻ ነው ምርቃት የሚያደርጉት ንግግርም የሚያደርጉት አባገዳዎች ናቸው። ስለዚህ ያው ፖሌ እና የኦሮሚያ ፖሊስ ባዶ እጃቸውን እዛ አካባቢ ላይ እንዲጠብቁ ነው ያው አንዳንድ ችግሮች ስላሉ ማንኛውም ስለሚያውቅ እና ያ ችግር እንዳይመጣበት ሰውም ደግሞ የጦር መሳሪያ እዛ ውስጥ ከገባ ሌላ ውስጥ መናደር ስለሚመጣ ሴራውም ራሱ ሴራ አይደለም። ከህጎች ስለሆነ ራሱ ባህሉ ባህሉ የሚያዘው ከለቻቻችሁ ነው። ስለዚህ ነው አሁን እንደዚህ መደረግ አለበት፣ ባህሉ መልቀቅ የለበትም ብለን ነው ውሳኔ እና ተስማሙ። የመንግስት ባለስልጣናት በዚህ አዎ የኦሮሚያ ያው እንግዲኛ የኦሮሚያ ነው። ኦሮሚያ ጋርማ ተስማምተናል፣ በዛው እየሄድን ነው። ለአፋን ኦሮሞ ዝግጅት ክፍል አስተያየታቸውን የሰጡት የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሎሚ በዳሆ በበኩላቸው ከአባ ገዳዎች ጋር በተደረገ ውይይት በቦታው ምንም አይነት ፖለቲካዊ ሀሳብ ያዘሉ ጽሁፎችና የማስታወቂያ ወረቀቶች መለጠፍ እንደሌለባቸው እንዲሁም ህዝቡ ውስጥ የታጠቁ ፖሊሶች መግባት እንደሌለባቸው ስምምነት ላይ መደረሱን ተናግረዋል። ቡችን ተመጋላራችሁ ለሚን ያቷን በያክከሉ የጉም ስታችሁ የከተማዋ ሕዝብ በሰላም ወጥቶ እንዲገባ ጥበቃ መደረጉ የግድ ስለሆነ በርቀት ሆኖ የአካባቢው ፖሊስ እንዲጠብቅ ይደረጋል። ጥበቃው በምን ያህል ርቀት ላይ ና እንዴት ይፈጸም የሚለውን እየተነጋገርንበት ነው። የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በበኩላቸው ለአፋን ኦሮሞ ዝግጅት ክፍል በሰጡት ምላሽ ምንም የታጠቀ ኃይል ወደ ውስጥ አይገባም፣ ስነ ስርአቱ በባህሉ መሰረት ፎሌ የተባሉ ወጣቶች እንዲያስተናብሩት እንደተወሰነ ተናግረዋል። በዚህ ዝግጅት ባለፈው አመት በነበረው በዓል አከባበር ላይ የተከሰተ ሁኔታ እንዳይደገም ለማድረግ መሆኑንም ተናግረዋል። እሁድ መስከረም 22 2009 ዓ.ም ከቢሾፍቱ የተሰማው ዜና እጅግ አሳዛኝ ነበር። በዕለቱ በዓሉን ለማክበር በተሰበሰቡ የኦሮሞ ማህበረሰብ አባላት ላይ የተከሰተው ሁኔታ ያነጋገርናቸውን ሰዎች እጅግ ያሳዘነ ነበር። በወቅቱ ስሙን ብንጠቅስ አደጋ እንደሚገጥመው ገልጾ በቢሾፍቱ አጠቃላይ ሆስፒታል ውስጥ እንደነበር የነገረኝ ወጣት ሁኔታውን ቆሞ ለማየት እንኳን አዳጋች ነው ብሎን ነበር። እኔ አሁን የሚገኘው የምገኘው ደብረዘይት ሆስፒታል ውስጥ ነው። አሁን እየተከናወነ ያለው በደብረዘይት ሆስፒታል ውስጥ በጣም አሰቃቂ እና በጣም የሚያሳዝን ነገር ነው እየታየ ያለው በጣም በየቦታውና በየዱካኖቹ የሰው ሬሳ ነው ግብ ሞልቶት ያለው ህዝቡ አሁን በጣም በጣም ሆስፒታሉን በጣም ወርሮታል። በጣም እምባ ነው ህዝቡ በጣም በቃ ያለውን ሬሳ እያየ ነው ነው እያወራቸው ያለው ምን ብዬ ልንገራችሁ ሱ ልጅ ህይወት እንደዚህ ሲሆን እኔ መጀመሪያ ጊዜ ማያት ነው በህይወት ውስጥ ና አስቃቂ ሁኔታ ነው እየተከናወነ ያለው። በዚሁ ዕለት ከደረሰው የሞት አደጋ በኋላ ባሉት ተከታታይ ቀናት በአብዛኞቹ መንደሮች ሰዎች ተሰብስበው ለቀብር ወጥተው ነበር። የሮይተርስ ዘጋቢ ተስፉ ታደሰ ብሩ በተባለ ሟች ወጣት የቀብር ሥነ ሥርዓት ላይ ተገኝቶ ነበር። እናቱንም አነጋግሯቸው ነበር።

ልክ የዛሬ ዓመት በኢሬቻ በዓል ላይ በተከሰተው አደጋ የሞቱት ወጣቶች መንግስት በመረጋገጥ ነው ብሎታል። የሞቱትም 52 ሰዎች ናቸው ማለቱ ይታወሳል። በሀገር ውስጥ የሚገኙ ተቃዋሚ ፓርቲ መሪዎች በበኩላቸው በጥይት በመረጋገጥና በአስለቃሽ ጭስ የተገደሉ ናቸው በማለት የሟቾቹን ቁጥር ከ600 በላይ ገምተውት ነበር። በዕለቱም በቦታው የነበሩና በአይንማኝነት ያነጋገርናቸው የተለያዩ ሰዎች ባስለቃሽ ጭስ በጥይትና በመረጋገጥ እንዲሁም ደግሞ ገደል ውስጥ ገብተው ህይወታቸው ማለፉን ጠቅሰን መዘገባችን ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋቾች በበኩላቸው እነዚህን ቁጥሮች ጠቅሰው እውነታውን ለማወቅ ገለልተኛ አጣሪ ኮሚሽን እንዲገባ ጠይቀው ነበር። በመንግስት በኩል ግን ተቀባይነት ሳያገኝ መቅረቱን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።